ከአንተ በላይ ጌታ ማን ላውቀኝ ይችላል? የፍቅርን ሚዛን ማንስ ያዛባዋል? ከአንተ በላይ ጌታ ማን ላውቀኝ ይችላል? የፍቅርን ሚዛን ማንስ ያዛባዋል?